አልማዝ አያና የአመቱን የዳይመንድ ሊግ ፉክክሯን ባለፈው ግንቦት ወር ላይ ሻንጋይ ላይ ስትጀምር 14 ደቂቃ ከ14 ነጥብ 32 በሆነ የዓመቱን ፈጣን ሰዓት በማስመዝገብ ጭምር ነበር። ለሁለት ወርቅ ቤጂንግ ላይ ስትጠበቅ የነበረችውንም ገንዘቤ ዲባባን በ5000 ርቀት አስደናቂ በሆነ አጨራረስ ቀድማ በመግባት የወርቅ ሜዳሊያውን ካጠለቀችም ገና በጣት የሚቆጠሩ ቀናት ናቸው ያለፉት። አልማዝ ትላንት ምሽትም ዙሪክ ላይ በርቀቱ እንደምታሸንፍ ስትጠበቅ ለነበረችው ገንዘቤ ዲባባ አሁንም እጅ አልሰጠችም። ሳምንት ባልሞላ ጊዜ ውስጥ ሁለተኛ ድሏን አጣጥማለች። ስምንት ደቂቃ ከሃያ ሁለት ነጥብ ሰላሳ አራት በሆነ ሰዓት ቀዳሚ ሁና በመግባት ክብረ ወሰኖችን በመሰባበርና በ1500 ሜትር ርቀት በዓለም አትሌቲክ ሻምፒዮና ታሪክ ላይ ለኢትዮጵያ ለመጀመሪያ ጊዜ የወርቅ ሜዳሊያ በማስገኘት ዓመቱን በስኬት የተጓዘችው ገንዘቤ ዲባባም ትላንት ምሽቱን ሁለተኝነትን ደረጃ ይዛ ብታጠናቀቅም በርቀቱ በነበራት የነጥብ ብልጫ የዓመቱን የዳይመንድ ሊግ አሸናፊነት ክብርን እዛው ዙሪክ ላይ ተቀናሽታለች። የኢትዮጵያውያኑን አትሌቶች ብርቱ ፉክክር በዛው በዙሪክ ስታዲየም ታድመው የተከታተሉትና ለተለያዩ የስፖርት ድረገጾች ስፖርታዊ ወሬዎችን በማቅረብ በትርፍ ጊዜያቸው የሚሰሩት የዙሪኩ ነዋሪ አቶ ሚስጢረ ኃይለስላሴ ስለ ትላንት ምሽቱ ፉክክር እንዲህ ነበር ያሉት። ያ ዙሪክን መቼ የምታውቂው ነው። የዙሪክ ተመልካች በዓለም ድንቅ ከሚባሉት አንዱ ነው። በተለይ እነዚህን ልጆች ሲያስተዋውቅ ካሁን ሶስት የዓለም ሻምፒዮን ሰዎች በአንድ ጊዜ ይሳተፋሉ። ገንዘቤ የሺ አምስት መቶ አልማዝ የአምስት ሺ እና ቪቫን ቸሮኖ የምትባለው ኬንያዋ አስር ሺ ያሸነፈችው አብረው ስላሉ ውድድሩ ከፍ ያለ የሚሆነው ብለው ነበር። እና ሲገቡ ያው ለየሽው ተያይዘው ነው እስከ መጨረሻው ድረስ ታክቲክ የሚባል ነገር አልነበርም። አልማዝ መራ፣ ገንዘቤ እየተከተለች ምትችለውን ነገር ሁሉ አድርጋለች። ሶስት መቶ ሜትር ሲቀር አካባቢ ተገጣጥመው ነበረ መጨረሻ ላይ ማለት በርቀት አሸነፋለች። ሶስተኛም ሰንበሬ በጣም የሚደንቅ ነው እና ያለው ሄለው ህዝቡም በጣም በጣም በትልቅ ክብር ነው። በዚህ ላይ ለዙሪክ ሚቲንግ ካሁን እንደዚህ በዚህ ፍጥረት ይኖጠ የለም። ከውድድሩ በኋላም ኢትዮጵያውያኑ አትሌቶች ባገኙት ውጤት ደስተኞች እንደነበሩ አቶ ሚስጥራ ጨምረው ገልጸውልኛል። ዳይመንድ የሚያሸንፉት በሙሉ ላይ ወጥተውን ልዩ ሽልማት የተሰጣቸው ማለት ዳይመንዱ እንደዚህ ይኸው ብላኛለች። ደስተኞች ናቸው። በተለይ ግን እኔ ትናንት ያገለጉት መሀመድ አማኒን ነው። መጀመሪያ እዚያ ያሸነፈ የሚባለው ዳቤ ደርሽታ የሚባለው ሰው ማሸነፉ ትልቅ ነገር ነው። ምንም እንኳ ሶስተኛ ቢሆንም ቅዳሜ በርሊን ላይ ይወጣል። ጥሩ ፎርም ላይ ያለሁት ነው። ሁለቱ ኢትዮጵያውያን አትሌቶች ተፎካካሪ እየሆኑ መምጣት አስቀድሞም የሚጠበቅ ነገር እንደነበር የገለጹልኝ የኢትዮጵያ አትሌቲክስ ብሔራዊ ቡድን የአምስት ሺና የአስር ሺህ ርቀቶች ዋና አሰልጣኝ ዶክተር ይልማ በርታ ናቸው። ዶክተር እንደ ይልማ እንደገለጹት ጥሩነሽና መሰረት ለረጅም አመታት ነክሰውበት የነበረውን ርቀት አሁን መድረኩ የገንዘቤና የአልማዝ ይሆናል ባይ ናቸው። እነዚህ ልጆች ከታች ጀምረው እያደረጉ እያደረጉ የመጡ ናቸው። እስከ መስኮ አካባቢ ሁሉ ተመድረው ነበር። ከዚያም በኋላ እንግዲህ በዚህ ሁለት አመት ውስጥ እንደዚህ አይነት ድገት አሳይተው ጥሩ ተፎካካሪ የሆነው አለምንም ያስደነቁበት ሁኔታ ነው ያለው እና ስለዚህ በዚሁም ጥሩ ፉክክር እንደሚያሳዩና በአሸናፊነት እንደሚወጡ አስ አሁን ሰጥቷቸው በጥሩ ሁኔታ ሰርተው ከለገኙ የነበሩ ዋና የነበሩ አትሌቶቻችንን እንዲከቡ የሚል ግምቶች አሉ። ለዶች ቪሌ ሬዲዮ ለተጠናቀረው ዘገባ ሃይማኖት ጥሩና ነኝ ከፈረንሳይ ፓሪስ።